ዋና ኦዲተር አቶ ገመቹ ደቢሶ ኢትዮጵያ በቢሊዮኖች ብር የሚቆጠር ገንዘብ በተለያዩ ምክንያቶች ማጣቷን ለሕዝብ ተወካዮች ምክር ቤት ባቀረቡት የ2005 ዓ ም በጀት ዓመት ሂሳብ ሪፖርት ይፋ አድርገዋል። ባለበጀት መስሪያ ቤቶች ሂሳባቸውን በወቅቱ ዘግተው ለኦዲት አለማቅረባቸውም እየተባባሰ ነው። መለስካቸውማ ዘገባ ዘገባ ዋናው ኦዲተር ያቀረቡት ሪፖርት ከጥሬ ገንዘብ ጉድለት ጀምሮ እስከ ስራ ላይ ያልዋለ በጀት ርዕሶችና በሌሎችም ተጨማሪ የኦዲት አሰራሮች ርዕሶች የተከፋፈለና ከአምሳ ገጾች በላይ በሆነ ጥራዝ የተካተተ ነው። ከመጀመሪያው ንዑስ ርዕስ ሲጀምር የጥሬ ገንዘብ ጉድለትን የሚመለከት ስለሆነ ግልጽና ቀላል መረጃ ለማግኘት የሚያጓጓ ነው። የአቶ ገመቹ ድቢሶ ሪፖርት እንደሚያመለክተው የጥሬ ገንዘብ ሂሳብ አያያዝና አጠባበቅ ትክክለኝነትን ለማረጋገጥ ኦዲት ሲደረግ በአምስት መስሪያ ቤቶች ብር 1 ሚሊዮን 272993 ከ33 ሳንቲም የጥሬ ገንዘብ ጉድለት ተገኝቷል ይላል ሪፖርቱ። ወረድ ብሎ ሌሎችንም ጥቃቅን የሚመስሉ ጉድለቶችን ይጠቃቅሳል። እንዲህ እያለ በአሰራር ጉድለትና በተለያዩ ምክንያቶች አገሪቱ በአንድ የበጀት ዘመን ያጣችውን የገንዘብ መጠን ይዘርዝራል። ለምሳሌ በውዝፍ ሂሳብ አለመሰብሰብ ምክንያት በሰባሰባት መስሪያ ቤቶች ውስጥ ብር 877 ሚሊዮን 45264 ከ30 ሳንቲም በወቅቱ ሳይወራረድ እንደቀረ ዘገባው ያስረዳል። በገቢ ግብር ቀረጥና ታክስ አዋጅ ደንብና መመሪያ መሰረት ሳይሰበሰብ የተገኘን ሂሳብ በተመለከተ ዋናው ኦዲተር አቶ ገመቹ ድቢሶ እንደሚከተለው ይዘረዝራሉ። ገቢ ሰብሳቢ መስሪያ ቤቶችና ድርጅቶች በወጣው ህግና ደንብ መሰረት የመንግስት ገቢ በወቅቱና በአግባቡ መሰብሰባቸውን ለማረጋገጥ ኦዲት ሲደረግ በገቢዎችና ግብሩ ባለስልጣን ዋና መስሪያ ቤት እና በስሩ ባለው አምስት ቅርንጫፍ ጽህፈት ቤቶች ከውዝፍ ግብር ወለድና ቅጣት መሰብሰብ የሚገባው ብር 286,818,836.06 እና በሌሎች አራት መስሪያ ቤቶች ብር 39,856,103.92 በድምሩ 326,674,939.98 ያልተሰበሰበ ውዝፍ ገቢ መኖሩ ተረጋግጧል። ውዝፍ ገቢን በወቅቱ ካልሰበሰቡ መስሪያ ቤቶች መካከልም በስም የጠሯቸው ነበሩ። ካልሰበሰቡ መስሪያ ቤቶች መካከል ገቢዎችና ጉምሩክ ባለስልጣን ዋና መስሪያ ቤት ብር 252 ሚሊዮን 299734፣ አዳማ ቅርንጫፍ ጽሕፈት ቤት ብር 19 ሚሊዮን 51204563፣ መቀሌ ቅርንጫፍ ጽሕፈት ቤት 13 ሚሊዮን 13456983፣ ጅማ ቅርንጫፍ ጽሕፈት ቤት ብር 4 ሚሊዮን 1996 24 የኢትዮጵያ ሬዲዮ እና ቴሌቪዥን ድርጅት ብር 36389105 እና የኢትዮጵያ ፕሬስ ድርጅት ብር 3 ዋና ዋናዎቹ ናቸው። የመንግስት ገንዘብ ወጪ ሆኖ የተገዛው ንብረት ለገዢው መስሪያ ቤት ገቢ ለመሆኑ የንብረት ገቢ ደረሰኝ መቆረጥ እንዳለበት የሚገልጸው ሪፖርት ይህን ለማረጋገጥ ኦዲት ሲደረግ የደረሰውን ጉርለትም ዘርዘር አድርጎ አቅርቦታል። አቶ ገመቹ ዱብሶ ወጪ ሆኖ የተገዛው ዕቃ የንብረት ገቢ ደረሰኝ ያልተቆረጠለት ሲሆን በሌሎች ሰባት መስሪያ ቤቶች ደግሞ አንድ ቢሊዮን አምስት መቶ ሀምሳ ሰባት ሚሊዮን አንድ መቶ ሰባ ስምንት ሺ ሶስት መቶ ሀምሳ ሰባት ከአርባ አምስት 908952 በጤና ጥበቃ ሚኒስቴር ብር 549 ሚሊዮን 166 ሚሊዮን 466140 13 ትምህርት ሚኒስቴር ብር 57 ሚሊዮን 971 ጅማ ዩኒቨርሲቲ ብር 48 ሚሊዮን 756934 71 የኢትዮጵያ ጂኦሎጂካል ሰርቬ ብር 18 ሚሊዮን ይገኙበታል። በሪፖርቱ ላይ ማስተዋል እንደሚቻለው በከፍተኛ የትምህርት ተቋማት ውስጥ የሚታየው ጉድለት ጉልህ ነው። ለምሳሌ ዘገባው ከደንብና መመሪያ ውጪ አላግባብ ክፍያ ከፈጸሙ መስሪያ ቤቶች ዋና ዋናዎቹ ብሎ ከሚጠቅሳቸው መካከል ሀገር መከላከያ ሚኒስቴር ብር 24 ሚሊዮን፣ ጎንደር ዩኒቨርሲቲ ብር 10 ሚሊዮን 196567 ከ81 ሳንቲም ጅማ ዩኒቨርሲቲ ብር 8 ሚሊዮን 65551 ሳንቲም፣ መቀሌ ዩኒቨርሲቲ ብር 7 ሚሊዮን 19691 ከ01 ሳንቲም ድሬድዋ ዩኒቨርሲቲ ብር 6 ሚሊዮን 62182 ከ75 ሳንቲም እና ሚዛን ቴፕ ዩኒቨርሲቲ ብር 4 ሚሊዮን 956941 ከ47 ሳንቲም ብሎ ይዘረዝራል። የክፍያዎቹን አይነት ደግሞ ከሚመለከተው አካል ሳይፈቀድ የትርፍ ሰዓት ክፍያ መፈጸም፣ ሰራተኞች መስክ ሳይወጡ የውሎ አበል በመክፈልና የአልጋና የምግብ ወጪያቸው በመስሪያ ቤቱ ተሸፍኖ እያለ የውሎ አበል በመክፈልና የሲቪል ሰርቪስ ሚኒስቴር ሳይፈቅድ የኃላፊነት አበልና ሌሎች ጥቅማጥቅሞችን ለዩኒቨርሲቲ የሥራ አመራሮች ክፍያ መፈጸም፣ መስሪያ ቤቱን ለለቀቁና ስራ ላይ ለሌሉ ሰራተኞች ክፍያ መፈጸምና በመሳሰሉት ምክንያቶች ወጪ የተደረጉ መሆናቸውን ኦዲቱ መረጋገጡን ሪፖርቱ ይገልጻል። ዋናው ኦዲተር ሲያጠቃልሉም የባለበጀት መስሪያ ቤቶች ሂሳባቸውን በወቅቱ ዘግተው ለኦዲት አለማቅረብ ችግር እየተባባሰ መሄዱን ጠቅሰው ተገቢውና ሕጋዊ እርምጃ እንዲወሰድ ምክር ቤቱን አሳስበዋል። በጉዳዩ ላይ ዘርዘር ያለ ዘገባ ለማቅረብ እንሞክራለን። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ